ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ዘወትር ከሰኞ እስከ አርብ ከምሽቱ አንድ እስከ አንድ ተኩል በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት የሚያስተላልፈውን ልዩ ዝግጅት አሁን ጀመረ። ዛሬ ሰኞ ጥቅምት 15 2008 ዓ ምት ነው። ጤና ስጥልን አድማጮቻችን። አዲሱ አበባ አስተናግዳለሁ። ንጉሱ ታምሬ ፕሮግራሙን ይመራል። ዛሬ ማላዊ የሚገኙ ኢትዮጵያውያን ሁኔታ የሚመለከት አንድ ዘገባ እንዲሁም ደግሞ ባለፈው አርብ ያስተላለፍነው ለጥያቄው መልስ ዝግጅት ክፍል አንድ ይቀርባል። መልካም ምሽት እንመኛለን። አሁን ዜናውን ከአዳነች ፍሳዬ እንስማ። በደቡብ ምስራቅ ቱርክ እስላማዊ መንግሥት ነኝ በሚለው ጽንፈኛ ቡድን ሕዋስ ላይ ዛሬ በተካሄደ ወረራ ሁለት ቱርካውያን ፖሊሶችና ዘጠኝ አማጽያን እንደተገደሉ ታውቋል። የወረራው ዓላማ በሶሪያ ድንበር የሰፈሩትን ጽንፈኛ አማጽያን መምታት ነው። የዛሬ ውጊያ በአብዛኛው የተካሄደው ዲያርቢክር በተባለችው የኩርዶች ከተማ ሲሆን ፖሊሶች በበርካታ መኖሪያ ቤቶች ላይ ወረራዎች አካሂደዋል። የጸጥታ ባለሥልጣኖች እንደሚሉት አራት ፖሊሶች ሲቆስሉ ሶስት አማጽያን ተማርከዋል። የቱርክ ባለሥልጣኖች በያዝነው ወር ቀደም ሲል በአንካራ ከአንድ መቶ በላይ የሚሆኑ ሰዎች ላለቁበት ጥንድ የአጥፍቶ ጠፊዎች ጥቃት እስላማዊ መንግስትነኝ የሚለው ጽንፈኛ ቡድንን ተጠያቂ ያደርጋሉ። የአውሮፓ ህብረት በግሪስና በምስራቅ አውሮፓ ሀገሮች የሚደርሰውን የስደተኞች ብዛት ሸክምን ለማቃለል ሲል በግሪስና በባልካን ሀገሮች ስደተኞቹ በሚጓዙባቸው መስመሮች አንድ መቶ ሺህ የሚሆኑ መቀበያ ማዕከሎችን እንደሚመሰርት አስታውቋል። ብራሰልስ ውስጥ ትላንት ከበርካታ የአውሮፓ ህብረት ሀገሮች መሪዎች ጋር አስቸኳይ ስብሰባ ከተደረገ በኋላ ግሪስ ውስጥ ሀምሳ ሺህ በመላ የባልካን ሀገሮች ደግሞ ሌሎች 50 ሺህ ማዕከሎች ለመክፈት እንደወሰኑ የአውሮፓ ኮሚሽን ፕሬዚደንት ዣን ክላውድ ጃንከር ዛሬ አስታውቀዋል። የአውሮፓ ህብረት አባላት ያልሆኑ የምስራቅ አውሮፓ ሀገሮች መሪዎችም በአስቸኳይ ስብሰባው እንደተገኙ ጃንከር ገልጸዋል። የመቀበያ ማዕከሎቹ ለስደተኞቹ መጠለያ በመስጠት፣ ስደተኞቹን በመመዝገብ፣ የስደተኞቹ ፍሰት በተሻለ እንዲያዝ በማድረግ ተግባር ወሳኝ ሚና ይጫወታሉ። በኮንጎ ሪፑብሊክ ውስጥ ትላንት በተካሄደው ህዝበ ውሳኔ ብዙ ሰዎች ባለመገኘታቸው አሸንፍ ያለው ሲሉ አንድ የተቃዋሚዎች መሪ ተናገሩ። ረፈረንደሙ ወይም ህዝበ ውሳኔው የተካሄደው ፕሬዚደንት ደኒስ አሷንጌስን በስልጣን ላይ ለማቆየት በመሆኑ ህገ ወጥ ነው፣ ስለሆነም ከቤታችሁ አትውጥ የሚለውን የተቃዋሚዎች ጥሪን ህዝቡ ተቀብሏል ይላሉ የዲሞክራሲያዊ አንድነትና ሪፑብሊክ ፓርቲ ፕሬዚደንት ጋይ ኪንፎንሱ ሮሜይን። አድማጮች ዜናችን ሲል ያበቃ። ዜናውን አደመጥን። በሦስት ሰዓት መደበኛ ፕሮግራማችን ላይ ሰፋ ያለ የዜና ዝርዝርና ዘገባ ይጠብቀናል። መልካም ምሽት እመኛለሁ። በድጋሜ ኢትዮጵያውያን ፍልሰተኞች በማላዊ ወደ ደቡብ አፍሪቃ ለመዝለቅ ህገወጥ በሆነ መንገድ የማላዊ የገቡ ናቸው የተባሉ ኢትዮጵያውያን በተለያዩ የማላዊ እስር ቤቶች ይገኛሉ። ይሁንና የቅጣት ጊዜያቸውን ጨርሰው ከእስር ያልተፈቱ ኢትዮጵያውያን ቁጥር ደግሞ የትየለሌ ነው። የዚህ ምክንያት ወደ አገራቸው ለመላክ የትራንስፖርት ወጪ የሚሸፍን ባለመገኘቱ እንደሆነ ይነገራል። ከዓለም አቀፉ የፍልሰተኞች ቢሮ ያገኘሁትን እንዲሁም ደግሞ ከናይሮቢ የሚገኘው የኢትዮጵያ ኤምባሲ ተወካይ የሰጡኝን አስተያየት ጨምሬ የሚከተለውን አቀርባለሁ። ማላዊ ውስጥ በልዩ ልዩ እስር ቤቶች የሚገኙ ኢትዮጵያውያን ፍልሰተኞችን ወደ አገራቸው ለመመለስ እርዳታ እየጠየቀ መሆኑን እዚህ ዩናይትድ ስቴትስ የሚገኘው ዩኤስ አይኤም ማለት ዓለም አቀፍ የፍልሰተኞች ማህበር ሰሞኑን ባሰራጨው በራሪ ወረቀት ጥሪ አቅርቧል። ከዚህ ቀደም ባቀረብነው ዝግጅት ማላዊ የሚገኘውን የአይኦኤም ቢሮ ኃላፊ ጠይቀን እንደተረዳ ነው። በገንዘብ ምክንያት ያለው ችግር እንደማያሳስብ ኃላፊው ገልጸውልኝ ነበር። ማለትም ድርጅታቸው ወጪውን እንደሚሸፍን በአሁኑ ወቅት እየተጠየቀ ያለው ግን ለመጓጓዣቸው የሚሆን በነፍስ ወከፍ ቢያንስ 500 ዶላርስ ያስፈልጋል ነው 500 ዶላርስ ከስደተኞች የትራንስፖርት ወጪያቸውን እንሸፍናለን ብለውኛል ነበር ብዬ ለማለት ማላዊ ወዳሉት የአይኦኤም ኃላፊ ሚስተር ስቲቨንስ ዘንድ ደውዬ ለጊዜው አላገኘኋቸውም ይሁንና ወደ ፕሪቶሪያ ደቡብ አፍሪካ ደውዬ አቶ ይጥና ጌታቸውን አግኝቻለሁ አቶ ይጥና ማላዊን ጨምሮ የደቡባዊ አፍሪቃን ክልላዊ የሚመለከት ማለት በአይኦኤም ሪጂናል ኦፊስ ውስጥ ህገ ወጥ የሰዎች ዝውውርን ለማስቀረት የሚሰሩ ስፔሻሊስት ማለትም ልዩ ባለሙያ ናቸው። በቅድሚያ አመሰግናለሁ አቶ ይጥናውን። አቶ ይጥና ከዚህ ቀደም የተገባው ቃል ምን ሆኖ ነው አሁን ይህ የገንዘብ ጥያቄ የተነሳው? አስቸጋሪ ሆኖ የተገኘው በቁጥራቸው መብዛት ምክንያት በአንድ ጊዜ ሁሉንም መመለስ አልተቻለም። በቂ የሆነ ገንዘብ አቅርቦት ስለሌለ መጀመሪያ ያደረግነው በተቻለ አቅም በጣም የተጎዱ በጣም በአስቸኳይ ሁኔታ እርዳታ የሚያስፈልጋቸው በተለይ ደግሞ ከአስራ ስምንት ዓመት በታች የሆኑ ልጆችን አስቀድመን በማገዝ ወደ ኢትዮጵያ እንዲመለሱ አደረግን። ገንዘቡ ለምን ነው ያስፈልገው? ትራንስፖርቶቻቸውን ለመሸፈን እርግጥ፣ የኢትዮጵያ አየር መንገድ ልክ ትብብር አድርጎ በቅናሽ ዋጋ ነው ትኬቶቹን የሚያቀርበው፣ ግን በነገሩ ላይ የወጪ ነገር ስለተነሳ ነው። ከዚህ ቀደም ማላዊ የሚገኙትን የአይኦኤም ዲሬክተር የኢትዮጵያ መንግስትና የማላዊ መንግስት ሰዎቹን መጥቶ ማንነታቸውን ኢትዮጵያውያን መሆናቸውን ካረጋገጡልን በትራንስፖርት በኩል አይኦኤም ወጪውን ይሸፍናል ብለው ነበረ። እሱ መረጃ ሙሉ በሙሉ ትክክል ነው ለማለት አስቸጋሪ ነው። አይኦኤም የሚሰራው በፕሮጀክቶች ላይ ተመስርቶ ነው። የማላዊው አይኦኤም ዋና ኃላፊ ግን በወቅቱ ስንዋይ ለጉዞ የሚሆን ወጪ ችግር እንደሌለ ነበር የገለጡልኝ። እርግጥ ነው ብዙ ገንዘብ የለንም፣ ባለን አቅም ግን የመጀመሪያዎቹን ለመላክ እንሞክራለን። ተጨማሪ እርዳታ ፈልገን ደግሞ የተቀሩትን ለማሳፈር እንሞክራለን ነው ያሉት ሚስተር ስቲቨንስ። እና አቶ ይጥና ለዚህ ምን ይላሉ? እኔ እንደማየው ከሆነ ስቲቨን የእኛ የአይን ማላዊ ኃላፊ በወቅቱ መረጃውን በሰጠበት ጊዜ ሙሉ በሙሉ የተሟላ መረጃ የነበረው አልመሰለኝም። ምን አይነት መረጃ ነው እንዲኖረው የሚጠበቀው? ግን በወቅቱ የነበረው እስከ ሴፕቴምበር ሰላሳ ድረስ ባለው ፕሮጀክቱ ተጀምሮ የሚያልቅበት ጊዜ ሴፕቴምበር ሰላሳ ነው እና ከሴፕቴምበር ሰላሳ ባለው ገንዘብ ላይ ተመስርቶ ፕላን መደረግ ነበረበት። በዛ ጊዜ ሙሉ በሙሉ የኢትዮጵያውያኑ ቁጥር ይኑረው አይኑረው እርግጠኛ አይደለሁም። በወቅቱ የነበረውንም በጀት በአግባቡ ከግምት ውስጥ አስገብቶ ሰጠ መረጃ አይመስልም። እና አሁን ባለው ሁኔታ ያለው ችግር እውነተኛ ነው። ይሄ ነው ያለው ችግር። ግን እኔ ጥያቄ አቶ ወጥና አምስት መቶ ዶላር ስክፈሉ የሚለው ጥያቄ ከማን ነው የመጣው? ከአይኦኤም ነው አይደለም? እነኚህ እኮ ማይግራንቶቹ የሚከፍሉት አይደለም። ለትራንስፖርቱ ሲባል አይኦኤም ለኢትዮጵያ አየር መንገድ የሚከፍለው ነው ለእያንዳንዱ ሰው። ለምን አይከፍልም ታዲያ? በገባው ቃል መሰረት አይኦኤም አይን በወቅቱ በተባለው መሰረት ሙሉ በሙሉ እነ በሶስት መቶ ሰማንያ ሰባት ሰዎች ሙሉ በሙሉ ለመመለስ የሚያስችል በቂ ገንዘብ የለውም። ገንዘብ ሳይኖረው ነው ቃል የገባው እንበል። ምን አልገባኝም። በዚህ ቃል በወቅቱ ቃል በተገባበት ጊዜ በትክክለኛ መረጃ ላይ ተመስርቶ የተገባ ቃል መስሎ አይታየኝም። እኔ አሁን ያለንን ገንዘብ በሙሉ ወደዛ በማዞር የምንችለውን ያህል በሙሉ ለማውጣት እየሞከርን ነው። ከመጀመሪያውም ጀምሮ ግን እውነቱን ለመነጋገር የነበረን ገንዘብ፣ ከዛ በኋላ የምናገኘው ገንዘብ አሁን ያሉትን ሰዎች ሙሉ በሙሉ ለማስወጣት የሚያስችል አይደለም። በእርግጥ ቁጥሩ ተቀያይሯል። መጀመሪያ ስንጀምር ሀያ ያህል አሉ ተብሎ ነበር የጀመርነው ቀስ እያለ ሲያድግ ሲያድግ መቶ ዘጠና ሁለት ሁለት መቶ እያለ መጨረሻ ላይ የኢትዮጵያ ኤምባሲ ባለስልጣናት ሄደው ካዩአቸው በኋላ ነው በእርግጠኛነት ሶስት መቶ ሰማንያ ሰባት እንዳሉ ማወቅ የተቻለው። በዚህ ውስጥ በእርግጥ የኮሚኒኬሽን ችግር የተፈጠረ ይመስለኛል ማለት በማን መጨረሻ ላይ ያለ በወቅቱ ይሄ መግለጫ በሚሰጥበት ጊዜ ለሁሉም ገንዘብ አለን የሚለው ትክክለኛ አይደለም። ያ ትክክል አይደለም። በወቅቱ በነበረው ቁጥርና በወቅቱ ከነበረው ገንዘብ አኳያ ምናልባት የተሳሳተ ግምት ወስደው ሊሆን ይችላል፣ ሁሉንም ለማውጣት ይችላል በሄ የሚል አሁን ባለው ሁኔታ ግን በመጨረሻ ቁጥራቸው ከታወቀ በኋላ ኢትዮጵያውያን በሙሉ ምን ያህል እንደሆኑ ከታወቀ በኋላና ወጪው ከተሰላ በኋላ ግን በግልጽ ማየት የሚቻለው ሁሉንም ለመመለስ በአንድ ጊዜ በቂ ገንዘብ የለም ለዚህ ነው እርዳታ የማሰባሰብ ስራ የተጀመረው ግለሰቦቹ እንዲከፍሉት አልተጠየቀም እነሱን ግን ከዛ ወጥቶ ወደ ኢትዮጵያ ለመመለስ የትኬት ዋጋውን ለመሸፈን እንድንችል ይሄ ነው ፐርሄድ በነፍሶ ከፍ የሚያስወጣው ወጪ ይህን ያህል ነው ለማለት ነው እንጂ እስር ቤት ያሉትን ሰዎች እንደገና መልሳችሁ ገንዘብ ክፈሉ፣ አምጡ ወይም ካላመጣችሁ አትወጡም የሚል ውይይት አልተደረግም። በፍጹም የለም። ዞሮ ዞሮ ግን ይሄ ገንዘብ ካልተከፈለ ለሰዎቹ ወደ ሀገር ሊመለሱ አይችሉም የትኬታቸው ካልተከፈለ። አዎ ማለት ምንም ሆነ ምንም እነሱን እነሱን አገር ቤት ለመውሰድ ወደ ሀገር ለመመለስ ወጪ አስፈልገዋል። ስምንት መቶ ነበር አምስት መቶ ተባለ። የአምስት መቶ አሁን በነፍስ ወከፍ ሰዎቹ ባይጠየቁም አየር መንገዱና አይኦኤም ግን እዚያ ላይ ናቸው ያሉት ማለት ነው። አየር መንገዱን እርግጥ አልጠየቅኩም። አይኦኤም ግን ከዚህ ቀደም የገባውን ቃል እርስዎ እንዳሉት ያለማስተዋል የተደረገ ነው ያለንን በጀት በደንብ ሳናጤን የተነገረ ሊሆን ይችላል ነው የሚሉኝ። እንግዲህ በበላይነት ደግሞ የዚህ ክልሉን እርስዎ እየመሩ ስለሆነ ምናልባት ይሄ ጉዳይ በቅርቡ መፍትሔ አግኝቶ ኢትዮጵያውያኑ ወደ ሀገራቸው የሚመለሱበት መንገድ መፍትሔ ይኖረው ይፋጠን ይሆናል ብዬ አምናለሁ ሙሉ በሙሉ ጊዜያችንን እሱ ላይ ያሰውተን አሁን እሱን በማድረግ ላይ የምንችለው አቅም በሙሉ የበጀት እጥረታችንን ለመሸፈን እና ሰዎችን ለመመለስ በዚህ ምክንያት ነው። አጋር ሆኖ ከእኛ ጋር መስራት የሚፈልጉ፣ በዚህ ጉዳይ ላይ ማንቋጣት የሚፈልጉ በሙሉ እድሉን ለመስጠት ከእነሱ ጋር ተባብረን ለመስራት እየሞከርን ያሉ ነው እኛ ለመመለስ የእነኝህ ሰዎች መመለስ አስፈላጊ እንደሆነ ሙሉ በሙሉ እናምናለን። የምንችለውን በሙሉ እየሰራ ነው። በዚህ ላይ ገንዘብን በተመለከተ አቶ የጥና እዚህ አሜሪካ የሚገኛን ምግባረ ሰናይ ድርጅት አለ። በኢትዮጵያውያን የተሰባሰበ በአብዛኛው ኢትዮጵያውያን ናቸው ያሉበት ለማለት ነው። ግሎባል አላያንስ የሚባለው አስር ሺህ ዶላርስ እንደሰጠ አንዱ ተጠሪ ገልጠውልኛል። አሁን ለጊዜው ይሄ መረጃ የለኝም። ማለት የምችለው አሁን የቀሩንን ወደ ሁለት መቶ ሰማንያ አምስት የሚሆኑ ሰዎች ለመመለስ እጅግ ቢያንስ ወደ መቶ ሀምሳ ሺህ ዶላር አካባቢ ያስፈልገናል። ይሄንን አሁን እንዳሉት በውጭ ከሚገኙ ኢትዮጵያውያንም ጋር ከሌሎች በጎ አድራጎት ድርጅቶችም ጋር ንግግር ጀምረናል። መንግስትም ጉዳዩን እያሰበበት እንደሆነ ነው የተረዳሁት። በእኛ መስሪያ ቤት በኩል አሁን ካሉን ደጋፊዎች በተጨማሪ ሌሎች ድጋፍ የሚሰጡንን ለማሰባሰብ እየሞከርን ነው። በቅርቡ ለውጥ እናያለን ብለን ነው ምናስበው። በዚህ አጋጣሚ ግን የግሎባል አላያንስንም፣ ሌሎችም እርዳታ የሚያደርጉትን አስቀድሜ ማመስገን እፈልጋለሁ። ማላዊ የሚገኘውን የኢትዮጵያ አየር መንገድ ቢሮ ቁጥር ከዋና መስሪያ ቤት አዲስ አበባ ስላገኘሁ ደውዬ ነበር ወደ ሊሉንግዌ፣ ስልኩ አልተነሳለኝም። ነገሩን ግን አንተውም፣ ከተሰኞ እንሞክራቸዋለን። የኢትዮጵያ አየር መንገድ የመንግስት ድርጅት መሆኑ ይታወቃል። መንግስት ደግሞ ለዜጎቹ ግድ አለውና ኢትዮጵያውያኑ በገንዘብ እጥረት የተነሳ በአድ አገር ሲቀሩ ዝም ስለማይል፣ ከጉዳዩ ጋር ቀረቤታም ስላላቸው፣ ከዚህ ቀደምም ጥሩ ትብብር ስላደረጉልን፣ ወደ ናይሮቢ የኢትዮጵያ ኤምባሲ ደውዬ አንደኛ ጸሐፊውን አቶ አንዳርጉ በረህን አገኘኋቸው። አቶ አንዳርጎ ከዚህ ቀደም ያለቀ በእናንተም ሆነ በማላዊ መንግስት በኩል የሚፈልገው የተሟላ መስሎን ነበር። አሁን እንደምናየው ግን ኢትዮጵያውያኑ ችግር ላይ ናቸው፣ በየእስር ቤቱ ሳይፈቱ እዛው የተሰቃዩ ናቸው። እስቲ በዚህ ላይ አስተያየቱን ይስጡኝ። ከኤምባሲያችን አንድ ሰው ከኢሚግሬሽን ሁለት ሰው፣ ሶስት ሰው ወደ ቦታው ሂደው የማጣራቱ ስራ ሰርተው የሶስት መቶ ሰማኒያ ሰባት አካባቢ ሴፋሴ ሰርተው ለአይኦኤም ነው አስረከው የመጡት እነሱም የተወሰነ ሰው መልሰዋል። ከዛ በኋላ አንዴ ልጆቹን ይዘው ስለ በጀት ገንዘብ በየቦታው እናፈላልጋለን ይላሉ። መጀመሪያ ግን እኛ እንችላለን፣ አቅሟለን፣ ወደ ሀገር ቤት ዲፖርት እናደርጋለን ማላዊ መንግስት ጋር ተነጋግረን ብለው ነው እንግዲህ ራሳቸው ደብዳቤ ጽፈው ለመንግስትም ለኤምባሲም ያሳወቁት እንግዲህ፣ የኢትዮጵያ አየር መንገድ ነው መቼም ያለው መፍትሄ። መጀመሪያ ስምንት መቶ ዶላርስ ነበር የተባለው በኋላ በስምምነት ወደ አምስት መቶ ዝቅ አለ ተባለና አምስት መቶ ቀርቶ እንግዲህ ምንም አይኖረው። መቼም ስደተኛ እንደሚያቆጣቱ አንዳርጉ። ይሄ ደግሞ የኢትዮጵያ አየር መንገድ ብዙ ትብብር ያደርጋል እናውቃለን። ምናልባት እንደው በመንግስት በኩል ነፃ አገልግሎት ቢሰጥ ይሄንን ማድረግ አይቻል ይሆን? በመንግስት በኩል እናንተም ጥረት ብታደረጉ አዎ፣ ይኸውልህ አቶ አዲሱ አሁን መታወቅ ያለበት ምንም ነገር እንደሌላቸው መንግስትም ያውቃል። አሁን አምስት መቶ ዶላር ትከፍላላችሁ፣ ወደ ሀገር ትመለሳላችሁ የሚል አስተሳሰብ በመንግስትም የለም። እንደዚህ አይነት አቅጣጫም የለም። ማነህን ያለ ታዲያ አዎ፣ አሁን አሁን መያዝ ያለበት እዚህ አይ ምንም ነገር እንደሌላቸው በሂማን ትራፊከሮች ተታለው እንደመጡ እዛ እስር ቤት ደግሞ ብዙ ኢትዮጵያያን፣ ብቻ እኳ አይደሉም በዛ በስደት ላይ የተገኙ ስዛማላዊ። ስለዚህ አሁን ምንድን ነው ከዚህ ህዝብ እንደምታውቀው መንግስት ከሳውዲ አረቢያ ከተለያዩ አገሮች በራሶች ዜጎቹ ወደ አገር ቤት በመመለስ ላይ እንደነበር ታቃለ። አሁንም በተለያዩ ቦታ ወደ ሀገሬ ቤት መግባት እንፈልጋለን ያሉ ሁሉ በነፃ ነው ወደ አገር ቤት የሚያስገባው። እንደዚህ አይነት ጥያቄን ከኢትዮጵያ አየር መንገድ ይቀርባል የሚል ትንም አስተሳሰብም የለኝም እኔ። ከየት የመጣ ይሄ ጥያቄ ታዲያ? ይሄ መረጃ ስላለ ነው ጥያቄው ያመጣው፣ ባለቤቱ ያውቀዋል። አሁን መወሰድ ያለበት እዚህ መንግስት አሁንም ባይዘው ይሄ ይሄ ችግር አይኤም ለእነዚህን ሰዎች ይዞ ገንዘብ ማፈላለጊያ ነው ያደረጋቸው፣ ሌላ ስራ ነው እየሰራባቸው ያለው። አሁን እኛ ለመንግስት አሳውቀናል። መንግስት በቀጣይ የራሱ እርምጃ ይወስዳል። ዜጎቻችን ናቸው፣ ወደ አገር ቤት የሚመለሱበት ሁኔታም ኤምባሲውም እያመቻቸ ነው። መንግስትም ሁኔታውን አስረድተናል፣ ታውቋል። አሁን በቀጣይ እርምጃ እንወስዳለን፣ ወደ ሀገር ቤት እንዲመለሱ ማድረግ ማለት ነው። አቶ አንዳርጉ በረህንና ሌሎችንም እንግዶችን አመሰግናለሁ። እንዳልኩት ግን አድማጮች፣ ከተሰኞ በዚህ ጉዳይ ላይ ተጨማሪ ዘገባ እንደሚኖረን ከወዲሁ ገልጣለሁ። ለአሁኑ ሰላም አድማጮች። ቀደም ሲል እንዳልኩት አሁን ለጥያቄው መልስ ክፍል አንድ የዛሬ ሁለት ጥያቄው መልስ ትኩረት የኢትዮጵያ መንግስት ከሚዲያ ጋር በቅርበት ለመስራት መወሰኑን የተመለከተ ነው። በውይይቱ የሚሳተፉና የአድማጭን ጥያቄ የሚመልሱልን የፎርቹን ጋዜጣ አዘጋጅ አቶ ታምራት ገብረ ጊዮርጊስ፣ የኢትዮ ምህዳር ዋና አዘጋጅ ጌታቸው ወርቁና የኛው የቪኦኤ አዲስ አበባ ዘጋቢ እስክንድር ፍሬው ናቸው። አዘጋጅና አስተናጋጇ ደግሞ ትዝታ በላቸው ነች እና ክፍለን ነው በጣም ነው የማመሰግናችው። የዛሬው ውይይታችን መንደርደሪያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሰሞኑን ለአገር ውስጥ መገናኛ ብዙሀን በሰጡት ቃለ ምልልስ ፓርቲያቸው በቅርቡ ባካሄደው ጠቅላላ ጉባኤ ከሀገር ውስጥና ከውጭ አገር መገናኛ ብዙሀን ጋር በመተባበር ለመስራት መወሰኑን ተናግረዋል። እንደሚጠበቀውም ደግሞ ጋዜጠኞች ሙያቸውን አክብረው በመርሁ ከሰሩ ለመተባበር ችግር አይኖርም ብለዋል። ይሄ ንግግር ብዙዎችን እሰይ ያሰኝቷል። ጋዜጠኞችን በሀገር ውስጥ ምናልባት እንግዲህ በዚህ ጉዳይ ላይ ሀሳብ ያልጠየቅነው የፎርቹን ጋዜጣ ዋና አዘጋጅ አቶ ታምራት ገብረ ጊዮርጊስን ነው። ካንተን ጀምር አቶ ታምራት ሻላሊውለሽ ነው። እሺ፣ እንግዲህ እንደሚታወቀው ውጭ ላለነው ጋዜጠኞች መቼም በጣም ከባድ ነው ኢትዮጵያ ውስጥ መረጃ ለማግኘት የመንግስት ባለስልጣናት ጋር ትብብር በጣም ይጎላል በየመስሪያ ቤቱ ከተቀመጡ መረጃ መስጠት ካለባቸው ባለስልጣናትም በትክክል መረጃ ለማግኘትና ለመዘገብ አስቸጋሪ ነው ኢትዮጵያ ውስጥና ይሄ እንደሚለወጥ ነው እንግዲህ የጠቅላይ ሚኒስትሩ አነጋገር ያበሰረው እና በዚህ ላይ ያንተን አመለካከት እንድትሰጠን ነው። መጀመሪያ እሳቸው ያሉትን ነገር ምንም በደስታ ነው የምቀበለው ምንም ምከራከርበት ወይም ትክክል አይደሉም ብዬ ልልሽ የሚችለው ነገር የለም። ግን እሳቸው እንዳሉት እንግዲህ ፍሮም ሃይስት ኦርደር የኢትዮጵያ መንግስት ጠቅላይ ሚኒስትር ይሄንን ብለዋል፣ እና ከዛ እንግዲህ እንዴት ተደርጎ ስንሰራ ምን እንደሚያጋጥመን በጊዜ ሂደት የምናየው ነው ብዬ አስባለሁ። ግን በአስተሳሰብ እና በእምነት መጠን ከተወሰደ በጣም ጥሩ ዜና ነው። ግን ደግሞ እንትን አዲስ አይደለም ይሄ። ከቅርብ ጊዜ ወዲህ በጣም በተደጋጋሚ ጊዜ እየተናገሩት ያሉት ነገር ነው። ሕዝቡ በአስተዳደሩ ጥራት እና በሚያገኙ አገልግሎት ተከፍቷል። ብዙ ሰዎች ቅሬታ አላቸው፣ የፍትህ ስርዓቱን በሚመለከት፣ የቢሮክራሲውን አገልግሎት የመስጠት ችሎታ፣ ስለ ሰብአዊ መብት አከባበር፣ ስለ ዜጎች መብት እንዲህ እንዲህ አይነት ብዙ አቤቱታዎች አሉ በህዝቡ መካከልና እነዚህን ነገሮች ለማምጣት ሚዲያው የግልም ይሁን የፐብሊክ ሚዲያው ባለስልጣኖችን ተጠያቂ ለማድረግ እና ደግሞ የመንግስትን አሰራር ለህብረተሰቡ በግልጽ እንዲደርስ ለማድረግ ሚዲያውን በአጋርነት እንፈልጋለን ማለት ከጀመሩ ሰንበት በት ብለዋልና፣ በጣም ጥሩ ዜና ነው። መቼ ጀምሮ ነው ይሄ ነገር የሚሆነው? ምናልባት አቶ ጌታቸው ይሄ ትብብር ከጠቅላይ ሚኒስትሩ ንግግር ወይንም ከፕሬዝደንቱ ሀሳብ ቀጥሎ ከመቼ ጀምሮ ነው ስራ ላይ የሚውለው ይሄ መንግስት የሚያደርገው ትብብር? እንግዲህ ይህንን ድምፅ ይህንን የመንግስት አቋም ወይም ድምፅ ከመስማታችን በፊት መጀመሪያ በኢህአዴግ ውስጥ ጠቅላላ ጉባኤ ላይ እንደተወሰነ ሰምተናል። ይቀጥሎም ጠቅላይ ሚኒስትሩ ለአዲስ አመት ዋዜማ ላይ ባደረጉት ንግግር ላይም አጽንኦት ሰጥተውት ሲናገሩ አድምጠናል። በፕሬዝዳንት ክቤት መክፈቻ ንግግር ላይም ተካትቶ አይተናል። በቅርቡም ጠቅላይ ሚኒስትሩ ከዛሜና ኢትዮጵያ ቴሌቪዥን ዳይሴሜስር ባደረጉት ምስምም ላይ አንስተውታል። ስለዚህ እንደኛ እንግዲህ አሁኑኑ ማየት እንጀምራለን ብለን ተስፋ እናደርጋለን። እስካሁን ተጨባጭ ነገሮችን ማየት ባንችልም ተስፋ እያደረግን አንደኛው ነገር ምናልባት እኛ ጋር እውነት ከሆነ አናውቅም። ከዚህ ቀደም ህትመት በጀመርበት ጊዜ መጀመሪያ ለመታተም ሄደን የነበረው ብርሃንና ሰላም ማተሚያ ቤት ነው። ነገር ግን በተለያዩ ሳንካዎችን በመፍጠር ሊያስሙን ፈቃደኞች እንዳልሆኑ ነገሩን። እንዲሁም መጨረሻ ላይ ስታንዳርድ ውሉን ማተሚያ ቤቱ እኛን ሳንሱር ሊያደርግ የሚያስችለውን መብት እንድንፈርም ሲጠይቁን እኛ በዋቢ አሳታሚዎች ማህበር አባል ነን በዛም ከእናንተ ጋር እየተደራደርንበት ያለው ጉዳይ ነው። ምክንያቱም ይሄ የሙያውን የሚገብር ሙያውን አሳልፎ የሙያውን ኤቲክስ የሚል ግን ስለሆነ ያን ማድረግ አንችልም ብለን ተነጋግረናቸው በቃ አናትማችሁም ብለውን ወጥተው ነበር። ከሰሞኑ ስልክ ደውለውልን ነበር፣ ከአስራ አምስት ቀን እንደዚህ ከሳምንት በፊት ደውለውልን፣ በህትመት ችግሮች ላይ ልንወያይ እንፈልጋለን ቢሯችሁ የት ነው ብለውን ቢሯችንን ነግረናቸዋል። እስካሁን በአካል አልመጡም። በስልክ ደውለው እንመጣለን ብለውናል። እንግዲህ ተስፋ ነው አሁን የያዝነው። በተጨባጭ ሊሆን ያለውን ሊሆነውን ነገር ወደፊት ሁላችንም ታምራት እንደገለጸው የምናየው ነው የሚሆነው። እስካሁን እንግዲህ ቃል ነው የያዝነው። በተስፋ እንጠብቃለን። እስክንድር መስመሩን ለአንተ ልልቀቅ። የአድማጮችን ጥያቄ እያዘጋጀን ነው። እሺ። ተስፋ እንግዲህ ታምራት ወይም ጌታቸው ሊመልሱ ይችላሉ የእኔን ጥያቄ። ጠቅላይ ሚኒስትሩ እንግዲህ በአንድ በኩል መንግስታቸው የመረጃ ነጻነትን አስፈላጊነት በማመን አዋጅ ማውጣቱን ገልጸዋል። ሰሞኑን ባደረጉት ቃለ ምልልስ ወይም አስታውሰዋል። አዋጁ በህዳር ሁለት ሺህ አንድ ዓመተ ምህረት በነጋሪት ጋዜጣ ታትሞ የወጣው ማለት ነው እንግዲህ ስድስት አመት ሞልቶታል ማለት ነው። በሌላ በኩል ደግሞ ከመገናኛ ብዙሃን ጋር ተቀራርቦ ለመስራት ከውሳኔ ላይ ደርሰናል ይላሉ። ከዚህ አንጻር አዋጁ ከወጣበት ጊዜ የነበሩት ስድስት እና ሰባት አመታት እንዴት ይገመገማሉ? አዋጁን ወደ ተግባር ከመቀየር አንጻር ክፍተቶች እንደነበሩ ያመኑበት ነው ማለት ይቻላል። ይህ አስተያየታቸው የመረጃ ህጉን ተግባር ላይ መዋል እና ለመዋል አንደኛ የኮሚኒኬሽን መስሪያ ቤት አክሰስ ኢንፎርሜሽን ወይም ደግሞ መረጃ የማግኘት መብትን ተግባራዊ ለማድረግ ማውጣት ያለባቸው ማኑዋሎች አሉ ወይም የስራ ደንቦች እና ዝርዝር መመሪያዎች ደንቦች መውጣት አለባቸው። እነሱን እስካሁን ድረስ አላወጡም እና እነሱ ስላልወጡ ይመስለኛል፣ ይህን ያህል በደንብ ፐብሊሳይዝ ያልተደረገው። ግን ደግሞ እየሰሩ እንደነበረ አስታውሳለሁ። የዛሬ ዓመት ምናምን አካባቢ እነዚህን ደንቦች ለማውጣት እየሰሩ እንደነበር አስታውሳለሁ። እነሱ ባይኖሩም ግን የመረጃ ህጉን ተጠቅሞ መረጃ ለማግኘት አለመሞከር የራሱ የሚዲያው ፕሮብለም ነው እንጂ መንግስት ላይ እጃችንን የምንቀስረው ነገር አይደለም። ምክንያቱም እሱን ለመጠቀም ራሳችን ካልሞከርን ቤታችን ድረስ መጥቶ ሊሰጠን አይችልም። እንግዲህ እዛ ላይ ያለው አለመግባባት የሚመስለኝ በእኛም በኩል በሚዲያውም በኩል እና በመንግስት የስራ ኃላፊዎችና አስፈጻሚዎች በኩል ለጋዜጠኝነት ተብሎ የሚጠየቅን ኢንፎርሜሽን መሰብሰብና መረጃ ወይም ማስረጃን አክሰስ ለማድረግ የሚጠየቀው ነገር ተደበላልቋል መሰለኝ። ደንቡም የሚያስፈልገው ለዛ ይመስለኛል። ለምሳሌ አንድ ነገር ዛሬ አዲስ አበባ ውስጥ የሆነ ነገር ቢደረግና እሱን ሰምቼ ለማጣራት ስሞክር የሚሄድበት ቦታና የማናግረው ሰው ነሰሰሪ በመረጃ አክሰስቱ ኢንፎርሜሽን ባለው ህግ ከቨር የሚደረግ ላይሆን ይችላል። እስክንድር እንዲሁም እንግዶቼ እስቲ እዚህ ላይ ስለ መረጃ ማግኘት ነጻነት ህግና አዋጅ ቆም አድርገን ለዕለት ተዕለት የጋዜጠኝነት ስራ ከመንግስት ባለስልጣናት በዜና መልክ ወይንም በቃለ ምልልስ መልክ ለህዝብ መድረስ ስላለበት መረጃ እንወያይ። ነሰሰርሊ ላለፉት ሶስት አመታት አሁኑ አራተኛ አመታት እየመጣ ነው። ይሄ መረጃን ለማግኘት ስንጀምር መጀመሪያ አካባቢ ለምሳሌ እንደው በቀላሉ ነገር ልንገር ኮሚኒኬሽን መስሪያ ቤት በሚያደርገው ጥሪዎች ላይ ይጠሩን ነበረ። በኋላ በኋላ ግን እያዩ አውቶማቲካሊ ከዛ ውጭ ነው ያደረጉት። ለምንድን ነው እኛን የምትከለክሉም እኛ ማግኘት አንችልም ወይ ብለን ጠይቀናል። ግን ቀጥተኛ የሆነ መልስ አደለም የሚሰጥ። በተለያየ ሲስተማቲክ ወይ ነው ከመረጃ ጫዋታ ውጭ የምትደረጊው። ባላንስ ለማድረግ የተለያዩ የመንግስት ባለስልጣናትን ለማነጋገር ቀጠሮ ለመያዝ ቢሮ ድረስ ደጋግመን ሄደን ቀጠሮ ያዥ ተብለሽ ጥያቄዎችን መጀመሪያ አስገቢም ተብለሽ አስገብተንም ምንም ብለንም ጊዜ እየፈጀ እንድትዳከሚ ምንም ብትና በራሱ ጊዜ ተዳክመሽ እንዲተሰዊ የሚያደርግ ትራዲሽናል አሰራር ነበረው የነበረው እና በተለያየ ምክንያት እኛ ከመንግስት ሳይድ ያለውን ቮይስ ለማግኘት በጣም ከባድ ሁኔታዎች ነው የሚገጥሙ። ስለዚህ አንደኛውም ነገር አሁን በተጨባጭ ይለወጥልናል ብለን ተስፋ የምናደርገው እንደ ማንኛውም ዜጋ፣ እንደ ማንኛውም ህጋዊ ተቋም፣ እንደ ማንኛውም የሚዲያ ፐርሶኔል፣ እንደ መንግስት ሚዲያ መንግስት እንደሚጠራቸው ሚዲያዎችን እኩል እንድንስተናገድ እና እኩል መረጃ የማግኘት መብታችን ተግባራዊ እንዲሆን ነው። በዚህ በኩል በጣም ከፍተኛ ችግሮችን ያስተናገድ ነው ለፉት እሺ አቶ ጌታቸው እስክንድር ትሰማኛል አደለ? የአሜሪካ ድምጽ ራዲዮም ከዚህም የምናደርገው ጥረት ያው እናንተ እዚያ አገር ውስጥ ካላችሁ ጋራ ተመሳሳይ ነው። የቦታ ርቀት ነው ልንል እንችላለን። ግን ለቪኦኤ የሚሰሩ ጋዜጠኞችም የረቀቀ መረጃ በህግ የማውጣት ነገር ሳይሆን እንዲሁ ለሀገር ውስጥ የሚሰጠው ማንኛውም ግን መረጃ አይገኝም። ይሄን ካልኩኝ አልሻማ የጠያቂዎችን ድምጽና ለጠያቂዎች እድልስ እዚህ ላይ ልግባ። ዚህ ላይ አንድ ጊዜ ለግልጽ እንዲሆን የፈለግኩት ነገር ይሄው ዲስከሽን ለምሳሌ ስለ መረጃ ህጉ ያለውን የግንዛቤ ወይም ኮንፊውዥን ያሳያል። ምክንያቱም የመረጃ ህግን ተጠቅሞ መረጃ ማግኘት ወይም ማስረጃ ማግኘት ዶኪመንቴሽን ማግኘት እና ቅድም ጌታቸው ሲለው የነበረው ወይም አሁን አንቺ ስትዩ የነበረው ጠቅላላ ኢንፎርሜሽን ለማግኘት ብሮደር የሆነ አክሰስ በጣም የተለያዩ ነገሮች ናቸው። ያኛው ያኛው ኢትስ ሊጋል ኢንስትሩመንት ጋዜጠኞችም ሆኑ ጋዜጠኞች ያልሆኑ ሰዎች የሚፈልጉትን ስፔሲፊክ የሆነ ማስረጃ ወይም ዶኪመንቴሽን ከመንግስት መስሪያ ቤቶች ማግኘት እንዲያገኙ የሚያስችል ህግ ነው። እሱ ደግሞ ዝም ብሎ ህግ ማግኘት ይችላሉ ተብሎ ብቻ የተቀመጠ ነገር አይደለም። መጀመሪያ ማንን ሄደው ምን ብለው ይጠይቃሉ፣ ያ ሰውዬ እምቢ በሚልበት ጊዜ የት ይሄዳሉ፣ እንዴት አድርገው አቤቱታቸውን ያስገባሉ፣ እያለ እያለ መጨረሻ የቱ ጋ ነው የሚቆመው የሚል በጣም ዝርዝር የሆነ ፕሮሲጀር አለው እና ቅድም መጀመሪያም ስል የመረጃ ህግን ተጠቅሞ ዶኪመንቴሽን ለማግኘት መሞከርና እንዲሁ ሬጉላር የሆነ ሩትን የሆነ የጋዜጠኝነትን ስራ ለመስራት የሚደረገው ነገር በጣም ተደበላልቋል። በዚህ ምክንያት ይመስለኛል ሚዲያው ብዙ ጊዜ ቴስት አርጎት የማያውቀው ያልኩበት ምክንያት ይሄ ነው። ለሰሰሉ አንድ አይነቶች አይደሉም። እሺ፣ ስለ አብራራህ አመሰግናለሁ አቶ ታምራት። ወደ አድማጭ ጥያቄ ሊሄድ ጠናስ ቴሌቪዎች እንደሚታወቀው የግል ሚዲያው ከመንግስት ጋራ ብዙ ጊዜ ሲጋጭ ሲላተም ይስተዋላል። በግል ጋዜጦች ወይም በግል ሚዲያው በኩል የሚባለው መንግስትን ስላጋለጥ የመንግስትን ጉድለቶች ወደ አደባባይ ስላወጣን ነው መንግስት ጋር የምንጋጨው እና መንግስት እኛን ለማፈንና እኛን ለማስቆም የሚጥረው የሚሞክረው የሚል ነገር አለ። መንግስት ደግሞ የለም ህዝብን ከህዝብ ጋር ብሔርን ከብሔር ጋር ሃይማኖትን ከሃይማኖት ጋር አመፅ በማነሳሳት ሲንቀሳቀሱ ነው። ይሄን ለማስቆም ስንል ነው የምንከለክላቸው እንጂ የመንግስትን ጉድለቶች፣ የአስተዳደር ብልሽትን፣ የአስተዳደር ድክመትን፣ ጉቦኝነትን፣ አድሎውን በተመለከተ እኛ ችግር የለብንም ይላል። እና የትኛው ነው ግን እውነተኛውን ሀቁ መሬት ላይ ያለው ነገር እውነት ከመንግስት ጋር የሚያጋጫችሁ የትኛው ነው ብላችሁ ታምናላችሁ? ነው አድማጮች፣ ፕሮግራማችንን እያጠቃለለን ነው። ሰላማዊት ነጋ በቅርቡ ባወጣችው ስለ ስደት የተመለከተ ዜማ በመጋበዝ እሰነበታለሁ። ንጉሶ ታምሬ ፕሮግራሙን አቀናብሮልናል። አዲሱ አበበ ነው ያስተናገድኳችሁ። በሶስት ሰዓት መደበኛው ፕሮግራም ላይ እንደገና እንገናኛለን። እስከዛው ደህና ሄደ da da da Carranda wa to Carranda raka Carranda wa to Carranda raka Carranda wa to Carranda raka This program has come to you from the Voice of America, Washington.